አርቲስት ሳሚ ኦባማ በድጋሚ እንኳን ወደ ኤስቢኤስ ሬዲዮ ስቱዲያችን መጣ እንላለን ከዚህ በፊት እንዲሁ ተገናኝተን በተለይ ደግሞ በእስክስታ ሙያ ላይ ወይም ደግሞ በእስክስታ ስራ ላይ ተነጋግረን ነበር ዛሬ ደግሞ በሌላ ርዕሰ ጉዳይ ላይ ነው የምንነጋገረው ለማንኛውም እንኳን በሰላም መጣ እንኳን በደህና ቆየሽኝ በብዛት የምትታወቀው በእስክስታ ነው በዳንስ ነው በተለይ እዚህ ሜልበርን ውስጥ በጣም ብዙ ዝግጅቶች ላይ በመገኘት በተለይ ደግሞ ኢትዮጵያውያን በሚያዘጋጁትም ሆነ እንዲሁም ደግሞ ላይ የተለያዩ የመድበለ ባህል ዝግጅቶች በሚዘጋጅበት ጊዜ እየተገኘ የእስክስታ ስራዎችን ታሳያለህ። አሁን ደግሞ የመጣኸው የፊልም ስራ ውስጥ እየገባሁ ነው እያልከኝ ያለኸው። ከዚህ በፊት ፋውንድ ኢን ድሪም የሚባል እዛ ላይ ሰርተህ ነበረ። አሁን ደግሞ ጀበና ጂኒ ይባላል። ለየት ያለ ስም ነው፣ ስሙ ራሱ ለየት ያለ ነው። እና እንዴት ነው በዚህ ስም የመጣኸው ጀበና ጀበና ጂኒ የሶ አላድን የሚባል ፊልም ታውቃለሽ አይደል? አይዲያ ከዟ ነው መጣው። ነው ጀበና የሀበሻ ነው የሀበሻ የቡና ምናምን፣ አይዲያ ከዙ መጣው። ላይክ ጂኒ የሆነ ብራድ አይነት ነገር አለ። ላምፕ የሚባለው የኦይል ላምፕ፣ የሻሂ ላምፕ ይመስላል። ሻይ ማፍሊያው ማፍሊያው አዎ፣ እንደዚህ አይነት ይመስላል የአላድን ላምፕ፣ ከሱ ነው መጣው። የሀበሻ አይነት በቡና እማ የቡና ስተፍል ነበረች። ከዛ አይዲያ ከዙ መጣው። ጂኒ ማለት በእንግሊዝኛ የሆነ ዌሽ ግራንት ማድረግ ነው። ከዛ አይዲያ ግን የሀበሻ አይነት ማጂክ፣ ማጂክ ጂኒ አሰብ መጣው የእዚ ጂኒ ውሽ መስጣት በእስክስታ ነው ውሽ ይሰጣል ከዛ ጂኒ ከጀበና ነው ይወጣል ሶ አይዲያ ከዙ ከሱ መጣው ግን የሆነ አይዲያ ኦስትራሊያ ና ኢትዮጵያ ኮልቹራል አድ ለማድረግ ነው ፈልግ የነበርኩኝ ሶ አይዲያ ከዚው አይነት መጣ ለሁለት ባህል አድ ማድረግ ለምሳሌ ኢትዮጵያ ውስጥ እንደ ባህልም ካየህ ወይም ደግሞ ኢትዮጵያ ውስጥ የሚደረጉ ነገሮች አሉ። እዚህ ሀገር አሁን ፎርቹን ቴለር እንደሚባለው ወይም ደግሞ እድል የሚናገሩ ሰዎች አሉ። ብዙ ጊዜ ከጀበና ጋር የተገናኘ ነገር ነው። ጀበና ቡና ይፈላል፣ የስኒውን ላይ ያለውን የመጨረሻውን ነገር በማየት እድልህ እንደዚህ ነው የሚባል ነገር አለ። ይሄ በኢትዮጵያ ብቻም ሳይሆን በሌሎች ሀገሮችም የተለመደ ነው። ያንን ከዛ ጋር ያገናኘኸው፣ ጀበናን የወሰድከው በእርግጥ ያው የአለድን የሚበራው ነገር ከዛ ነው የሚወጣው ከአለድን ፊልም ላይ ነው የወሰድኩት ብለሃል፣ የጀበናውን ሲምቦል ወይም ቅርጽ። ይህንንስ ከኢትዮጵያ ጋር ልታገናኝ የፈለግኸው ይሄንን ታሪክ ሰምተኸዋል? በኢትዮጵያ ውስጥ የሚደረገውን ታሪክ ብዙ ታሪክ አለ። የኢትዮጵያ ታሪክ አለ፣ የኦስትራሊያ ታሪክ አለ። ላይክ ሁሉ ቤሲክሊ የኢትዮጵያ ባህል ታሪክ ወደ ኦስትራሊያን ኦዲየንስ ለማየት ነው። እንደዚ አይነት ላይክ ኮልቸር ባህል አይዲያ ከዚህ ነው መጣው። I know going through heartbreaks can be difficult, but don't let that affect your work. Oh, shit! Hurry up, hurry up, hurry up! Oh, God! Wish life would be a bit easier! Jesus, Genie! Hey, my name is Jevena Genie, not. Jesus, Genie! Genie! What he does before he grants me wishes. He's dancing behind you now. I wish my ex-girlfriend loved me again. I don't want you to come back here again, okay? I'm gonna need you to sign this contract. You look so crazy. Why don't you cut your hair? Every time you make a wish, the world changes. You new school rappers are whack. I work for real life insurance. I bet he's one of those African thugs. Your wish is my wish command. Is my command. Yeah. እስክስታውን ስታርግ ነው የማየው። እና እስክስታው ከዚህ ከጀበና ጂኒ ጋር የተገናኘበት ምክንያቱ ምንድን ነው? በአማርኛ ኤክስፕሌን ለማድረግ ላይ ከባድ ነው፣ ግን ቤሲካሊ እንትን ታውቃለች ቦዳ ስትስየዛል ከዛ ወይ ምናምንምን ይባላል። ሰውነትን ማንዘፍዘፍ ቀጥቀጥ፣ እንደዚህ አይነት ላይክ ዊሽ ግራንት ስታርግ ስሜት ይመጣል። ከዛ እንደዚህ ነው ዊሽ ግራንት ያደርጋል። እስቲ ንገረኝ ታሪኩን እንዴት ነው የጻፍከው ታሪኩ? ታሪኩ መጀመሪያው ላይክ የሆነ ትንሽ አጭር ስኬች ነበረ፣ ላይክ የሆነ ላይክ ኮሜዲ ስኬች ወደ ሶስት ደቂቃ ስኬች ነበረ መጀመሪያው። ከዛ በኋላ እኔና ጓደኛ አለ፣ ሳም ኦልሶ ሳም ይባላል፣ እኔና እሱ ላይክ ሌላ ላይክ ፊልም አብረን ነው እንጸፋል። ከዛ ጀበና ጂኒ መጀመሪያ ስሰራ ጅስት ላይክ ትንሽ አይዲያ ነበረ። ከዛ በኋላ የአንድ ጓደኛ አለ ማርያም ኮዝላ ትባላል። ጀርናሊስት በጣም ጎበዝ ጀርናሊስት ነች፣ ኢትዮጵያዊት ልጅ ነች። ኢትዮጵያዊት ዚህም ቃለ ምልልስ አድርጌ አለች፣ ይሄ አሪፍ አዲየ ነው፣ ለምን ብዙ ኤፒሶድ ሌላ ኤፒሶድ አድዘ ስታርግ አሪፍ መሆና፣ ለምን አታረገውም። ከዛ በኋላ እኔና እሷ ላይ ሙሉ ማታ ነው መጻፍ አድሬ፣ ዊ ስፔንት ኦል ናይት። ከዛ ኔክስት ዴይ ለሳም ፕሬዚደንት አድርጌ፣ ከዛ እኔና እሱ ብዙ አይዲያ አድል ማድረግ ተጀመረ። ወደ ፉትሬ ላይብረሪ ሄደ መጻፍ ተጀመረ። ከዛ በኋላ ወደ ዩት ወርክስ ፕሮዳክሽን የሚባለው ስቱዲዮ አለ እዛ ስታዲ አድርገ ፊልም ሚዲያ ምናምን። ከዛ በኋላ ጆን የሚባለው ሰው አለ እዛ ኦውነር ነው የዩት ወርክስ ፕሮዳክሽን፣ ካሜራ ምናምን ኢኩዊፕመንት ሰጠሃል። ከዛ ፕሮዳክሽን ጀመርኩኝ ላይክ ፊልም ማድረግ ምናምን ሁላ ምሉ ተጀመረ። ከዛ በኋላ እንደገና እንደገና እንተመላሊሰ ተመለስኩኝ፣ ካሜራ ስጠኝ ለሚለው ከዛ መጀመሪያ አንድ አንድ ማስራት አንድ ብቻ ማስራት አንድ ኤፒሶድ ወይስ አንድ ጊዜ ብቻ ከዛ አንድ ኤፕሶድ ብቻ ላይ ሂቶ ስ ገነ ቢ ዋን ኤፒሶድ ከዛ በጣም ድተምን የሚሆን ሲያየ ጆን ከዛ የሆነ ግራንት ማኒ ነበረ So he basically said Arif Nisra Abran like let's do it properly together and he said and I, like we sat down mas and then after that we basically started filming the um episode mas film madreg process they came along and helped out like um yeah they helped us out which was um which was amazing so buzus sochna better like your story believe ስለሆነ ሳሚ የመጀመሪያ ቋንቋ ትግርኛ፣ ሁለተኛው ቋንቋ እንግሊዘኛ፣ የሶስተኛው ቋንቋ አማርኛ በመሆኑ ሙሉ ለሙሉ ሀሳቡን በአማርኛ ለመግለጽ የተቸገረባቸውን ቦታዎች እየተረጎመን ቃለ መልልሳችንን እናስኬዳለን። በዚህም መሰረት ታሪኩ እንዴት ሊጻፍ እንደተፈለገ ሲገልጽልን በቅድሚያ ታሪኩ በአንድ ክፍል ብቻ ነበር ሊደረግ የተፈለገው። ነገር ግን የታሪኩን መስፋት በተለይ ደግሞ በፕሮዳክሽኑ ላይ የሚረዳቸው ጆን ሀሳብ ስላቀረበ ታሪኩ በተለይ ደግሞ በተከታታይ ክፍሎች እንዲሰራና ተከታታይ ሆኖ እንዲጻፍ ተወስኗል። በተለይ ደግሞ ታሪኩ ያልተከለሰና ዋና ስለነበር ብዙዎች እምነታቸውን በመጣል ሰፋ ብሎ እንዲጻፍ እንደተወሰነ ነግሮናል። ለመሆኑ ይህ የጀበና ጂኒ ታሪክ በምን ላይ ነው የሚያጠነጥነው? ታሪኩስ ምንድን ነው? እስቲ ንገረን ብለን በጠየቅነው መሰረት ሳሚ ሲያስረዳ Uh, you know what? This would be amazing if you can translate this as well in Amharic, because it's. <laughs> <We're quiet. laughs> I, I thought I actually thought I was like my Amharic improved, but since I came back from Ethiopia, my I thought my Amharic was better, but clearly there's still some restrictions. Mm. So the story of Javonagini is basically um, it follows this this man who's a door-to-door -door salesman selling life insurance, and basically. Um, አንቺ ብትተረጉሚውና ብታቀርቢው ጥሩ ይሆናል። ምክንያቱም በተለይ እኔ ከኢትዮጵያ ስመጣ አማርኛዬ የተሻሻለ መስሎኝ ነበር፣ ነገር ግን አሁንም ሀሳቤን ለመግለጽ ገደብ አለብኝ። የጀበና ጂኒ ታሪክ መሰረቱ በየቤቱ እየዞረ የህይወት ዋስትና ወይም ደግሞ ኢንሹራንስ የሚሸጥ የአንድ ግለሰብ ታሪክን የሚከተል ነው። የህይወት ኢንሹራንሱንም በተመለከተ እኛም አብረን ነው ቀልድ እንቀልዳለን። ይህ ሰው በየቤቱ እየዞረና በር እያንኳኳ እውነተኛ የሆነ የህይወት ዋስትናን ኢንሹራንስን ትገዛላችሁ፣ ህይወት አጭር ናት እያለ ይናገራል። ከዚያም በአጋጣሚ በአንዱ ቤት ሲገባና በር ሲያንኳኳ ጂኒ የተባለውን በገጸ ባህሪ ላይ ያለውን ያገኛል። በዛ ቤት ውስጥም ጀበናን ይመለከታል። ጀበናውንም ሲያይ ኦ እዚህ ቤት ኢትዮጵያኖች ይኖራሉ ብሎ ይላል። ከዚያም ከጂኒ ጋር ራሱን ያቆራኛል። በመሰረቱም ከዚያ ጊዜ በኋላ ህይወቱ ከአንዱ አቅጣጫ ወደ ሌላኛው አቅጣጫ ይቀየራል። ምክንያቱም በመሰረቱ ስራውን ይጠራው ነበረ። የሴት ፍቅረኛው ወይም ደግሞ ጓደኛው በቅርብ ጊዜም ተለይተዋለች። ወደ እሷ ለመመለስ ይፈልጋል። በተለይ የተለያዩ ነገሮችን በማድረግ በማስደሰት ወደ እሱ እንድትመለስለት ለማድረግ ይሞክራል። ስለዚህ ይህንን ጂኒን ሲያገኝ ተስፋው በጣም ከፍ ይላል። ሕይወቴም ይቀየራል፣ የምፈልገውንም አገኛለሁ በማለት ተስፋውን እንደገና ያለመልማል። ምክንያቱም የምፈልገውን ለማድረግ ኃይል አለኝ ብሎ ስላመነ። እንደምታቂው ብዙዎቻችን የራሳችን የሆነ የስግብግብነት ባህሪ አለን፤ በውስጣችን ይህንን ያንን ባገኘን ብለን እንመኛለን። ይሁንና አንዳንዴ ያንን ካገኘነው በኋላ ነው እንደገና ገና ህይወታችን ምናልባትም ያለዚያ የተሻለ ነበር ብለን ስንመኝ የምንገኘው። ብቻ በአጠቃላይ ታሪኩ ስሜትን የሚነካ ጥልቅ ታሪክ ሲሆን፣ እንዲሁም አስቂኝ ገጽታም አለው። በውስጡም በርካታ ኢትዮጵያውያኖችንና አውስትራሊያኖችን እንዲሁም ሌሎች ሰዎችን ከተለያዩ ባህሎች አሳትፈናል። ሳም የህይወት ዋስትና የሚሸጠው ነው አንተ ደግሞ ጅኒ ሆነህ የምትሰራው ነው። ሁለታችሁ ስትገናኙ ምንድን ነው የጠየቀ በሩን አንኳክቶ የህይወት ዋስትናን ለመሸጥ እንደሚፈልግ ሲነግርህ ከዛ በኋላ እዛ ቤት ውስጥ ጂኒ የሚባለውን ወይም ደግሞ የአንተን ገጸ ባህሪ ያያል እና መጀመሪያ ስትገናኙ አንተን የጠየቀህ ነገር ምንድነው? ምን እንደሚፈልግ ነበር የነገረህ? እሱ የታሪኩ ዋነኛ ልብ የሚያንጠለጥለው ክፍል ነው። አሁን አልናገረውም። አሁን ከተናገርኩት የልብ አንጠልጣይነቱ ክፍል ይጠፋል ማለት ነው። እንዴት አገኘው? ለጂኒ የህይወት ዋስትና ሊሸጥለት ነው? እንዲህ ያሉ ጥያቄዎች ናቸው ታሪኩን የበለጠ አጓጌ የሚያደርጉት። እንኳንም ይሄንን ጥያቄ ጠየቅሽኝ። ለዚህም ነው ታሪኩን መመልከት የሚገባችው። ጀበና ጂኒ በሙቪ ነው የምናየው? እዚህ ሀገር የተሰሩ ፊልሞች አሉ ከዚህ በፊት እንደተሳተፍክባቸው ወይስ ደግሞ በቴሌቪዥን የሚቀርብ ተከታታይ ፊልም ነው ወይስ በተለያዩ አዳዲስ ሚዲያዎች በእንደ ኔትፍሊክስ ባሉት ላይ የሚታይ ነው? ይሄ ቲቪ ነው፣ የመጀመሪያው ቲቪ ይህ የቴሌቪዥን ሾው ነው። መጀመሪያ በድረገጾች በተከታታይ የሚቀርብ ብለን ነበር ያሰብነው። በኋላ ሰዎች ታሪኩን የበለጠ እየወደዱት ሲመጡ ለትልቅና ተከታታይ ክፍሎች ቢሆን ይሻላል የሚለውን ምክሮች በመስማት እንዲሁም ደግሞ በኢንዱስትሪው ከሚሰሩ ባለሙያዎች ጋርም በመገናኘት አሁን በኔትፍሊክስ በኤስቢኤስ ወይም ደግሞ ኤቢሲ ሊታይ እንዲችል በማድረግ ነው እየሰራ ነው ያለ ነው። ለጊዜው ግን በየትኛው እንደሚታይ እርግጠኞች አይደለንም። ግን እነዚህ ሶስቱ የመገናኛ ብዙሀኖችን ነው የመረጥናቸው። የእኛም እቅዳችንና ግባችን ይህ ነው። በዚህ ታሪክ ውስጥ ለማስተላለፍ እና ለመግለጽ የፈለጋችሁት ነገር ምንድን ነው? ስ ስ for black people or people of different um, cultural background to get ይህንን ለመስራት የተነሳሳ ነው። ለጥቁሮች ወይም ከተለያዩ ባህሎች ለመጡ ሰዎች ችሎታቸውን ለማሳየት እንዲሁም ደግሞ ችሎታቸውን ለማሳየትና በአብላጫው የመገናኛ ብዙኃን ውስጥ ለመወከል ያለው እድል በጣም አነስተኛ ነው። በመሰረቱ ለእኔና ለሳም ለወጣቱና ለወደፊት ለሚመጣው ትውልድ እድልን ለመስጠት አሻራችንን ለመተው ምን እየሰራን እንደሆነ ለማሳየት ነው። ለኔ ልጆች፣ ለኔ ልጅ ልጆች፣ ለአክስትና አጎት ልጆች፣ እንዲሁም ለሁሉም። ምክንያቱም እኔ ሳድግ በአውስትራሊያ እንዲህ ያሉ ሰዎች በርካታ ነገሮችን ሲያደርጉ አይቻ አላውቅምና እኔ የኔን ተነሳሽነት ለመውሰድና ባህላችንን ለማሳየት የኢትዮጵያን ባህል በተለይ ደግሞ የቡና ስርዓታችንን ለበርካታ አውስትራሊያን ቡና ከየት እንደመጣ በቅጡ እንዲያውቁና ከኢትዮጵያ እንደሆነ እንዲያውቁ ማሳየት ነው። የቡና ስርዓት በምዕራባውያን ዓለም እንደ አንዱ የፈጣኑ የህይወት ልምዳቸው አድርገውታል። ትሄጃለሽ፣ ቡና ትጠጫለሽ፣ ወደ ስራ ትሄጃለሽ። ልክ እንደ አደንዛዥ እጽ ማለት ነው። የእኛ ባህል ግን በአብዛኛው የአምልኮ አይነት ነው። ቁጭ ብለን ተረጋግተን የምንጠጣው የቡና ስነስርዓት ነው። ለሁሉም ነው የባህላዊ መድ መድኃኒትነት ባህሪም አለው። ይህንን እያየሁ ነው ያደግኩት። እናቴ፣ እህቴ፣ አያቴ፣ በተለይ ደግሞ የተለየ ነገር የሚያስታውሰኝ ከአያቴ ጋር ያለው የቡና ቁርኝት ነው። እናም ይህንን ነው ማሳየት የምፈልገው። moment that I remember with my grandmother was when we, um, every time they would have the ግን አራት ነው አራት ነው። ለምን ሰውስ አወል ካላይ በረካ ደረጃ በትግርኛ በትግርኛ ደረጃ አራተኛ አራተኛ። ለምን ነው ግን አራተኛ? ለምንድ ነው ስትሮንግ አይደለም? የመጨረሻ ስለሆነ Yeah, Lee George, Lee George. involved George. Le Madreg, mm. no. Yeah, Ara Buzu like, yeah, Wahamanaman no, uh -huh. like Yemich Arresha, yeah. Wahamanam Buzu Slahonet, yeah. and to get the kids involved to make them feel like part of the ceremony. They would give them the fourth round. Yeah. Yeah. So I wanted to showcase that. Yeah. So basically, we've done like a crowdfunding to raise more funds to get it finished and it's we're basically trying to raise that funds to get it finished first um, we want to do it properly because if we wanted to release it ስራው በተገቢው መልክና ደረጃውን በጠበቀ መልኩ ነው ለመስራት የምንፈልገው። ለዚህም የሚያስፈልጉንን መዋለ ነዋይ እያሰባሰብን እንገኛለን። በተለይ ደግሞ በድምፅ ጥራት ላይ ብዙ ገንዘብ መዋል እንፈልጋለን። የድምፅ ጥራቱ ላይ በርከት ያለ ገንዘብ ማፍሰስ እንፈልጋለን። ለዚህ ማህበረሰቡ እኛ ታሪኩ ላይ እምነት እንዳለን ሁሉ እነሱም እንዲያምኑበትና እንዲተባበሩን እንጠይቃለን ስለሆነ Release release August uh, August uh, uh, so, uh, Helen Kassel, she plays the mother of okay. Sam. She plays that strong Ethiopian woman, basically, our mother. She plays that. አዲያም ሄለን ካሳ የሳም እናት ሆና ነው የምትሰራው። ጠንካራ የኢትዮጵያዊት እናት ባህሪን ተላብሳ ነው የምትሰራው። አዲያም በፋውንድ ኢነድሪም ላይ የኔ እናት ሆና የምትሰራው የሳም የቀድሞ ፍቅረኛ ሆና ነው በዚህ ላይ የምትሰራው። ሀዊ ባየው የሳባ የቅርብ ጓደኛ ሆና ትሰራለች። ከዛም እስያውያን እንዲሁም ደግሞ ቡዩሎክ የሚባል የደቡብ አፍሪካ አርቲስትም ተሳትፎበታል። ስለዚህ በተቻለ መጠን ዋና ዋና ገጸ ባህሪያቱ የመጤውን ማህበረሰብ የሚወክሉ እንዲሆኑ ነው ያደረግነው። ምክንያቱም በአውስትራሊያ ይህንን እድል ያገኙ አይደሉምና ውክልናውም የሚታይና ፍትሐዊ እንዲሆን ነው ያደረግነው። በመጨረሻም ሳሚ ኦባማ ተጨማሪ መረጃዎችን ለሚፈልጉ Um, just go into the into our social media sam and sammy production or to my facebook or instagram page sammy obama you should be able to see all um, the trailer and you know all other necessary ways for for you guys to stand behind us and help us out into bringing this dream to life this is not just about us it, be, it stopped Becoming a, about us the day we started filming, it became more about, you know, for the community, for our, like, for everybody in Australia that's underrepresented. So this film will be able to bring light into who have been underrepresented for so many years. But I'm no namasak artist Sami Obama. Welcome, the Thank you. Thank you so much for having me as well. I always love coming here and I love chatting to you. I respect you so much, especially what you do for the community. You know, it's, it's amazing. I'm a second. Sami. Thank you. I know going through heartbreaks can be difficult, but don't let that affect your work. Oh, shit. Hurry up, hurry up, hurry up. Oh, God. Wish life would be a bit easier. Jesus, Genie! Hey, my name is Jevonah Genie, not. Jesus, Genie! Genie! It's what he does before he grants me wishes. He's dancing behind you now. I wish my ex girlfriend loved me again. You need to come back here again, okay? I'm going to need you to sign this contract. You look so crazy. Why don't you cut your hair? Every time you make a wish, the world changes. You new school rappers are whack. I work for real life insurance. I bet he's one of those African thugs. Your wish is my wish command. I'm going to need you የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ። ኮም ኤዩ አምሃሪክ ድረገጻችን በመጎብኘት በተጨማሪ ዝግጅቶቻችን ይደሰቱ።